አድማጮች አሁን ለቀዳሚው የዕለቱ ዐቢይ ርዕስ በአርበኞች የነፃነት ተጋድሎ የድል ብስራት ከተሰማበት ጊዜና ስፍራ አድዋ ነው የምናቀናው። አንድ መቶ ሃያ ሦስተኛው የአድዋ ድል በዓል በአድዋ ከተማ በድምቀት ተከብረዋለ በኢትዮጵያ ችግሮች ሲፈጠሩ ልዩነትን እንደ ጸጋ በመቀበልና ከአድዋ ድል የአንድነት መንፈስ በመውረስ እንወጣዋለን ሲሉ በክብረ በዓሉ የተገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዝዳንት ሳህለ ወርቅ ዘውዴ ለሥነ ሥርዓቱ ታዳሚዎች ባሰሙት ንግግር ገልጠዋል። የትግራይ ክልል መንግሥት በበኩሉ በአድዋ ከተማ ለሚገነባው የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ ውጪ የሚውል የ250 ሚሊዮን ብር ድጋፍ ለማበርከት መወሰኑን ይፋ ያደረገበትን ጨምሮ የመቀሌው ዘጋቢያችን ሙሉጌታ አጽፋሃ ተከታዩን ከስፍራው አድርሶናል። በአስር ሺህ የሚቆጠሩ የአድዋ ከተማና የአካባቢ የአካባቢያ ነዋሪዎች፣ የመከላከያ ሰራዊት አባላት፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የውጭ ሀገር ዜጎች በበዓሉ ተገኝተዋል። 123ኛው የአድዋ ድል በዓል አከባበር በፎቶ ኤግዚቢሽን፣ የእግር ጉዞና የሩጫ ውድድሮችን በማካሄድ ነው የተከበረው። ከአዲስ አበባ ለ53 ቀናት በእግር ተጉዘው አድዋ ከደረሱ አንዱ ዘካሪ አሳበበ የአድዋ ድል የኢትዮጵያውያን አንድነት ያስመሰከረ ነው ብለዋል። የዘረኝነትን ወይም የተለያየ መከፋፈልን ባህሪ ነው እንጂ የአድዋ መንፈስ አብዛኛው ሰው ይሉ የአድዋ መንፈስ አንድ መሆን ነው፣ መረዳዳት ነው፣ መስማማት ነው፣ ለሰላም ለፍቅር አንድነት መሄድ ነው። በምን መጣበት መንገድ ሁሉ ሁሉም ያንን ጉዞ የሚያውቁ ሰዎች በሙሉ በየመንገዱ የመጣነበት አንድ ሺህ ምናምን ኪሎ ሜትር በሙሉ እያገዙን እየተረዱ የመጡ ሰዎች አሉ። ለምን እንደምንጓዝም ደግሞ ሙሉ ለሙሉ የማያውቁ ሰዎች ነበሩ። በመሆኑም አድዋ ለሰላም ለፍቅር ለአንድነት የተደረገ የነጻነት ትግል ስለነበረ ያንን እያስተዋወቅን መጣ። በመቀለ ዩኒቨርሲቲ የስነ ህዝብ አስተማሪ ዶክተር ክንፍ አብርሃም የአድዋ ድል የህዝብ ድል ነው ይላሉ። መላ ብሔር ብሔረሰቦች ድል ነው ማለት እንችላለን። የህዝብ ድል ነው። ከሁሉም በላይ ህይወታቸው ገብረው ሁሉ ነገራቸው ሰጥተው ለዚህ ድል ያበቁን ህዝቦች ናቸው። በተለይ በትግራይ አካባቢ የነበረው ህዝብ በዚያን ጊዜ ያለው በአጠቃላይ የተፈጥሮ ሀብቱ ሳይቀር ህፃንና አዋቂ ሴቶችና ወንዶች ተሳትፈውበት ህይወታቸው ገብረው ለድል ያበቁን በዓል ነው እና የህዝብ በዓል ነው። በአጠቃላይ የአፍሪቃውያን ኩራት ነው። የዓለም ጭቁን ህዝቦች ኩራት ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በመድረኩ እንደተናገሩት የአድዋ ድል ደካማ ተብለው የሚፈረጁ ህዝቦች ብሔር፣ ሃይማኖት ሳይለያቸው ለጋራ ዓላማ ከተነሱም የማይገመት ውጤት ማስመዝገብ እንደሚችሉ ምስክር ነው ብለዋል። ይህ ድል ሁሉም ኢትዮጵያውያን አቅሞቻቸውን አቀናጅተው የተሳተፉበት የሁሉም ህዝብ ድል ነው በመሳሪያ ብዛት ሀገርና ህዝብ መርገጥ እንደማይቻል አስመስክረዋል ሲሉም ገልጿል። የትግራይ ህዝብም ውጊያው የተካሄደበት በመሬቱ በመሆኑ ከፍተኛ መሥዋዕትነት የከፈለለት ድል ነው ሲሉም ተናግሯል። ዶክተር ደብረ ጽዮን ከውጫሌ ውል ጋር አያይዞም በአሁኑ ጊዜ መንግስት ከውጭ ሀገራት የሚያደርገውን ውሎች ጥንቃቄ ሊያደርግ እንደሚገባ አስገንዝቧል። ለአድዋ ጦርነት በወቅቱ መንስኤ ከሆነው ከውጫሌ ውልም ተገቢው ትምህርት መቅሰም ይገባናል። ከውጭ አገር የሚደረግ ማንኛውም ስምምነት በጥንቃቄ መፈጸም እንዳለበት በውል የሚሰፍሩ የቃላቶች ትርጉም በውል የሚሰፍሩ የቃላቶች ትርጉም የአንድን አገር ሉዓላዊነት አሳልፈው እስከ መስጠት የሚደርሱ መሆኑን ብቻ ሳይሆን ወደ ጦርነትም ያስገቡ እንደሆነ ተምረን ሁሉን ስምምነት በችኮላ በዋዛ በፈዛዛ ሳይሆን በከፍተኛ ጥንቃቄና ኃላፊነት መሳተፍ የሚገባቸው ወገኖች ሁሉ በማሳተፍ መፈጸም እንዳለበት የውጫሌ ውል ያስተምረናል። የአድዋ ፓናፍሪካ ዩኒቨርሲቲ ግንባታ አስመልክቶ ግንባታው ውጤታማ እንዲሆን ሁሉም አጋዥ ሊሆን ይገባል ብለዋል። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔረ ብሔረሰቦችና ህዝቦች በተለይ ተባብረን በአንድነት ዩኒቨርሲቲን መስራት ይጠበቅብናል። በመሆኑም የትግራይ ክልል የዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት እስከ 250 ሚሊዮን ብር የሚደርስ ድጋፍ ለማድረግ ወስኗል። የኢፌዴሪ ፕሬዚደንት ሳለወርቅ ዘውዴም ለሁሉም ኢትዮጵያውያን እንኳን አደረሳችሁ መልዕክት ካስተላለፉ በኋላም የአድዋ ድል በዓል አቻ የሌለው የኢትዮጵያውያን አኩሪ ታሪክ ነው ብለዋል። ከአድዋ ድል በኋላም የውጭ ሀገር መንግስታት ከኢትዮጵያ ለመወዳጀት ፍላጎት ማሳየታቸው ታሪክ ጠቅሰው ተናግሯል። በተጨማሪም በሌሎች ሀገሮች ጸረ የቅኝ ግዛት እንቅስቃሴ እንዲጀመር መሰረት ሆኗል ብለዋል። ይህ ድል ኢትዮጵያውያን በአንድነት ሲቆሙ ውጤታማ እንደሚሆኑ ምልክት ነው በማለትም ገልጸዋል። አሁን ከምንገኝበት ሀገራዊ ሁኔታ አንጻር የአድዋን ድል ምስጢር ደግመን ደጋግመን እንድንመረምር እንገደድበት ሁኔታ ላይ ነን ብዬ አምናለሁ። በዓሉን በየዓመቱ ከማክበርና ከመዘከር በላይ መሄድ ይኖርብናል። እንኳንስ እንደዚህ ያለ ወደር የሌለው ታሪክ ይቅርና ታሪክ ታሪክ ነው። እንወቀው፣ እንቀበለው፣ እንማረው፣ እናስተምረው። ኢትዮጵያውያን እርስ በርሳቸው ልዩነት ኑሯቸው በሀገር ጉዳይ የማይነጣጥሉ መሆናቸውም የሚያሳይ ድል ነው በማለት በአሁኑ ጊዜ ያሉ ፈተናዎች በአድዋ ጦርነት ጊዜ ከነበሩ የሚያንስ እንጂ የሚብስ አይደለም እና መፍትሄው በእጃችን ነው በማለትም ተናግሯል። ምንም አይነት ችግርና ፈተና ቢያጋጥመን በአንድነታችንና በኢትዮጵያዊ ህብረታችን መፍትሄ እንደምናገኝበት መጠራጠር አይገባንም። ተለምዷዊ ከሆነ መንገዶች ወጣ ብለን የሀገራችንን ተስፋ የምናለመልምበት እድልና አማራጭ እየፈተሽን መጪው ብሩህ እንዲሆን እንትጋ። በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራ። ለአሜሪካ ድምፅ ሙልጌታ አጽብሀ አድዋ ነው። Oh, oh, oh, oh, oh, oh, oh, oh, oh.